እስኪ የመጀመሪያው ሀሳብ እንደ ቀጥታ ከመግባታችን በፊት አንድ አመት ጥቅምት ሰባት ሊሆን ስቀናት ብቻ ናቸው የቀሩት። የእስራኤል እና በሀማስ መካከል የተፈጠረው ግጭት ወደ ጦርነትም አድጎ አንድ አመት ሊሆኑ ስቀናት ብቻ ናቸው የቀሩት እና በዚህ አንድ አመት ውስጥ እየተለዋወጡ ያሉ ሁኔታዎችን እርስ እንዴት አያቸው? በተለይ መካከለኛው ምስራቅ ሁኔታን እንግዲህ ያው የዚህ የእስራኤልና የጋዛ ጦርነት ብሎ ጀምሮ ያው በሂደት አድማሱን እያሰፋ ሂዶ አሁን የኢራን ድረስ የደረሰበት ሁኔታ ነው ያለው። በእርግጥ ጦርነቱ ከተጀመረ አንድ ዓመት የሆነው ነው። በመጀመሪያ ደረጃ ከጋዛ አካባቢ የተነሱ ታጣቂዎች የተለያዩ ቴክኖሎጂዎችን ተጠቅመው እስራኤልን እንዳጠቁ፣ ከዛ እስራኤል ለዛ ምላሽ ስትሰጥ፣ ከዛ ደግሞ ያልተጠበቀ ምናልባት ለእኛ እንደዚህ ከውጭ ለሚመለከት ሰው የሀውቲ ታጣቂዎች እንደ ዋና ተዋናይ ብቅ ያሉበትን ሁኔታ ተመለከትን። የሀውቲ መነሳት ማለት ደግሞ የቀይ ባህር ፖለቲካ ላይ ትልቅ ተጽዕኖ ያመጣ ነው። ምክንያቱም የቀይ ባህር ደቡብ ጫፍና ሰሜን ጫፍን ወደ ጦርነት ቀጠና ያስገባ ነበረ። ከዛ ደግሞ እንደገና አላበቃም፣ ተረኛው ሄዝቦላ ሆነ። የሄዝቦላህ ጋር ጦርነት መደረግ ከጀመረ በኋላ ደግሞ በመሀል ደግሞ ለዚሁ ከኢራን ጋር የነበሩ ግጭቶች ነበሩ። በእርግጥ እስካሁን ድረስ ያየነው ጦርነት ጦርነቱ የእስራኤልና የኢራን ነበር ማለት እንችላለን። ምክንያቱም ሄዝቦላህንም ካየን፣ ጋዛንም ጋዛ ላይ የነበረው ታጣቂው ኃይልንም ካየነው ሀውቲ ታጣቂዎችንም ካየናቸው ሁሉም በእስራኤል ማን ነው በኢራን የሚደገፉ እንደሆኑ እስራኤል ደጋግማ ትገልጻለች። እነዚህን ታጣቂዎች መዋጋት ማለት ኢራንን መዋጋት እንደሆነ ደጋግማ ስትገልጽ እንደነበር ይታወቃል። በእስራኤል እይታ መሰረት ደግሞ የእስራኤል ቀንደኛ የብሔራዊ ደህንነት ጠላት ኢራን ነች። ኢራን በቀጥታ እስራኤልን ባታጠቃም ነገር ግን እስካሁን ድረስ በተለያዩ በእጅ አዙር ስትገጥም ነበረ። አሁን ግን ለመጀመሪያ ጊዜ በዚህ አንድ ዓመት በሞላው ግጭት ውስጥ ከኢራን የሚተኮሱ ሚሳይሎች እስራኤልን ድንበር አቋርጠው ገብተው ጉዳት ሲያደርሱ ሁሉ የተመለከትንበት ሁኔታ አለ ሶ እንግዲህ ያው የመካከለኛው ምስራቅ ፖለቲካ አሁን አዲስ መልክ ይዟል። ምናልባት ከዚህ በፊት የምናውቀው የሶሪያ ጦርነት ሊሆን ይችላል ወይንም ደግሞ የገልፍ ክራይሲስ የምንላቸው እነዛን እዛ ነበሩ። አሁን አድማሱ ሰፍቶ ወደ ለየለት ጦርነት ከገባ ቀጠናም አንድ አመት እንደሞላው እናያለን። ይሄ ነው አሁን ያለው መሬት ላይ ያለው ዳይናሚክስ። በእነዚህ ሁኔታዎች ላይ እስራኤል በምትወስዳቸው እርምጃዎች ብዙ ነገሮች የተከሰቱ እንደሆነ እናያለን። ግን ደግሞ ሌጅትሜት የሆነም እርምጃ እንደምትወስድም ደግሞ እያየን ያለበት ሁኔታ አለ። ምናልባት ያየነው ደግሞ ወይም አዲሱ ክስተት የምንለው ከሰሞናዊ የእስራኤል በሊባኖስ በሂዝቦላ ታጣቂ ቡድን ላይ ስታደርሳቸው የነበሩት የአየር ጥቃቶች መለስ ዛሬ ደግሞ ኢራን በእስራኤል ላይ ከ180 የሚደርሱ ሚሳይሎችን ጥቃት ማድረሷን እየተዘገበ ነው የሚገኘውና ምንድን ነው ይሄ የሚያሳየን? ወዴት እየሄደ ነው ማለት እንችላለን? በቀጥታ ኢራን ወደ እስራኤል ይህንን ሚሳይሎች መተኮሷ የሚፈጥረው ችግርስ ምንድን ነው ይዞት የሚመጣው ነገር አይ ቲንክ አሁን ወደ ጦርነቱ ወደሚፋፋምበት ደረጃ ገና እየገባ ነው ብዬ አስባለሁ። ምናልባት ከዚህ በኋላ ነው በጣም የጦርነቱ ዋና አስቀያሚው ክፍል ሊመጣ የሚችለው ብዬ አስባለሁ። ምክንያቱም እስካሁን ድረስ የነበረው በእስራኤል እና ኢራን ድጋፍ በምታደርግላቸው ታጣቂዎች አማካኝነት ነበረ ከዛ ጋር በተያያዘ እነዚህ የታጣቂዎችን መንቀሳቀሻ መንገድ የሚያገኙትን የድጋፍ መስመሮችን ለመቆራረጥ እስራኤል ብዙ እርምጃ ስትወስድ ነበረ። የተለያዩ መሪዎችንም የፖለቲካና ወታደራዊ መሪዎችንም ስትገል ቆይታለች። ግን እስካሁን ድረስ የነበረው ጦርነት ሊመጣ ላለው ከባዱ ጦርነት መንገድ መጥረጊያ ነበር ማለት እንችላለን። ምክንያቱም ኢራን በቀጥታ እስራኤልን አታክ የማድረግ እድሏ ዝቅተኛ ነው ተብሎ ይጠበቅ ነበር። ምክንያቱም ካደረገች ሁለቱ ሀገራት ወደ ለየለት እና የጉዳት መጠኑም ደግሞ ከፍተኛ ወደሆነ ጦርነት ይገባሉ ተብሎ ይጠበቃል። አይ ቲንክ ይሄም ነው ሊሆን የሚችለው። ምናልባት በቀጣዮቹ ሁለት ሶስት ቀናት ውስጥ ከባድ የሆነ ምላሽ ከእስራኤል ይመጣል። ምክንያቱም የእስራኤሉ ጠቅላይ ሚኒስትር ሰሞኑን ዩናይትድ ኔሽንስ ስብሰባ ላይ ባደረጉት ንግግር ኢራን ተሳስታ እንኳን እኛን ጥቃት ካደረሰችን ኢራን ውስጥ ረጅሙ እጃችን የማይደርስበት ቦታ የለም እስከ ማለት ድረስ ሲናገሩ ነበረ። ከንግግራቸው ተነስተን አሁን እስራኤል ከባድ የሆነ የመልሶ ማጥቃት እርምጃ ልትወስድ እንደምትችል መገመት እንችላለን። ፕላስ እስከዛሬ የነበሩ ዳይናሚክሶች የሚያሳዩን እስራኤል በእሷ ላይ ጥቃት እስከሚደርስ ትጠብቃለች፣ ከደረሰባት በኋላ ግን ጠንካራ ምላሽ እንደምትወስድ ስናይ ነበረ። ከዚህ በኋላም ከኢራን ጋር ተመሳሳይ የሆነ ፓተርን ተከትላ ወይም አካሄድ ተከትላ ከባድ ጥቃት ልትከፍት ትችላለች። እስራኤል ደግሞ ከባድ ጥቃት ምትመልስ ከሆነ ያው ኢራንም አቅም ያላት ሀገር ስለሆነች ሁለቱም ወደ ከፍ ወዳለ ጉዳት ወደሚያደርስ ጦርነት ይገባሉ ተብሎ ይጠበቃል። ይሄን መገመት ይቻላል። ባለፈው የሐማስ ከፍተኛ የፖለቲካ ዘርፍ ኃላፊ በኢራን ውስጥ መገደላቸውን ተከትሎ ይሄ ነገር ተጠብቆ ነበር። ያን ሰሞን በኢራን በኩልም መለስተኛ የሚባል ለዛ ምላሽ ሰጥቶ እንደነበር፣ ነገር ግን በዚህ ደረጃ አልነበረም እና ያኔ ያልተደረገው የኢራን እስራኤልን የማጥቃት ሁኔታ አሁን ለመፈጠሩ ዋነኛ ምክንያት ምንድን ነው ማለት እንችላለን? አይ ቲንክ ያኔ ያው ሄራርኪ ታስቀምጣለህ። አሁን ኢራን ድጋፍ የምታደርግላቸው ታጣቂ ድርጅቶች የሀይል መጠናቸውን በሄራርኪ ስታስቀምጥ አደ ቶፕ ምናልባት የምታገኘው ሀሰን ነስረላ ይመራ የነበረው ሄዝቦላ ነው። ከዛ ቀጥሎ ሀማስ፣ ምናልባት ከዛ ቀጥሎ አሁን ብቅ ያሉት ሀውቲዎች ሊሆኑ ይችላሉ ብዬ አስባለሁ። እና አሁን ላይ የሀሰን ነስረላ መገደል አይ ቲንክ ኢራን ላይ ምላሽ እንድትሰጥ ከውስጥም ከኤሊቶም ጫና የመጣባት ይመስለኛል። ምክንያቱም በግልጽ የመሸነፍ ምልክት ነው። እሷ የምትደግፋቸው በሙሉ እየተጠቁ እየተመጡ ስለሆነ፣ ስለዚህ ህሎናዋን ለማሳየት እርምጃ አሁን መውሰዷ ይጠበቃል። ያኔም ኦፍኮርስ እሷም ዛቻ ስታደርግ ነበረ። ግን የእስራኤል ምላሽ ከባድ ይሆናል ተብሎ ሲጠበቅ ስለነበረ ከበድ ያለ ግጭትም ምናልባት ለመግባት ዝግጅትም እንግዲህ አልጨረሰች ሊሆን ይችላል። ብዙ ማናቃቸው ምክንያቶች ይችላሉ። በጊዜው አላደረገችም። አሁን ግን አድርጋለች። ምንድን ነው ሊመጣ የሚችለው ነገር በቀጣይ ጊዜያት ማለት እንችላለን፣ አጠቃላይ የመካከለኛው ምስራቅም፣ ዓለም አቀፋዊ ሁኔታው ላይ የሚኖሩ ተጽዕኖ ምናልባት የመካከለኛው ምስራቁ የተለያዩ ሴናሪዎችን ልናስቀምጥ እንችላለን። ምናልባት እንግዲህ ያው ጦርነቱ እስካሁን እንዳየ ነው እስራኤል የምትፈልገው መልኩ እየሄደላትም ስለሆነ ምናልባት የካምፕ ዴቪድ አይነት መጨረሻ ሊኖረው ይችላል። እስራኤል እንትን ትላለች፣ ኢራንን ታጠቃለች። ምናልባት ኢራን የምትሸነፍ ከሆነ የካምፕ ዴቪድ ያኔ የግብፅን ካሸነፉ በኋላ ወደ ሰላም ስምምነት እንድትመጣ አድርገው እንዳስፈርሟት እንደዚህ አይነት ነገር ሊመጣ ይችላል። ወይንም ደግሞ ሌላኛው ሴናሪዮ ወይንም ቢሆን ሊሆን የሚችለው አሁንም መጠነኛ እስራኤል መጠነኛ ምላሽ አድርጋ እንዲሁ ዝም ብሎ ተዳፍኖ እንዲቀጥል የማድረግ ነገር ሊኖር ይችላል። ነገር ግን አሁን በዓለም አቀፍ ፖለቲካ ኢራንን ኮንቴን የማድረግ ፍላጎት ከፍተኛ ነው። ኮንቴን ማድረግ ማለት አቅሟ ከዚህ በላይ እንዳይጨምር መገደብ ማለት ነው። ኢራንን የመገደብ ፍላጎት አለ፣ በምዕራቡ በኩል በስፋት ይታያል። ስለዚህ ይሄ ጥሩ አጋጣሚ ነው ብዬ ወስዳለሁ የምዕራቡ ሀገራት ኢራንን ከዚህ በኋላ በሚሊትሪ አቅም፣ በሚሳይል፣ በኒውክሌር ቴክኖሎጂ ወደፊት እንዳትሄድ ለመገደብ የአሁኑ ጥሩ አጋጣሚ ነው ብለው ስለሚወስዱ እንድትሸ እስከምትሸነፍ ድረስ ሊገፉበት ይችላሉ። ስለዚህ መካከለኛው ምስራቅ አይሆፕ በካምፕ ዴቪድ አይነት ስምምነት የሚያልቅ ከሆነ ጥሩ ጥሩ ነገር ይኖራል ብዬ አስባለሁ ለዓለም። ዶክተር ዳር እስከዳር ለሰጡን ሀሳብ በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁ። መልካም ምሽት የኖለዎት ስኔማ፣ አመሰግናለሁ።